y ustedes ya me recordan radio tabernáculo. በ19ና በ25 ሜትር ባንድ አጭር ሞገድ፣ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 1 2011 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን። እኔም ቆንጂት ታየ ነኝ። ፌዴራላዊ የመንግሥት አወቃቅርና ፕሬዚደንታዊ የአስተዳደር ስርዓትን አራምዳለሁ የሚል አዲስ የፖለቲካ ፓርቲ መስራች ጉባኤውን ዛሬ አዲስ አበባ ላይ ጀምረዋል። በማህበራዊ ፍትህ በተቃኘው ፕሮግራሙና አሳታፊ ዲሞክራሲን የህልውናው መሰረት ባደረገው ድርጅታዊ ቁመናው አማካኝነት የሀገርንና የህዝብን የነጻነት፣ የዲሞክራሲ፣ የፍትህ፣ የሰላምና የብልጽግና ጥማት ማርካት የሚያስችል ታሪካዊ ስራ ሊሰራ እንደሚችል እምነቴ ነው። ለጉባኤው የመክፈቻ ንግግር ያደረጉት አቶ አንዳርጋቸው ጽጌ ናቸው። የተሰሙት በመጽሔት ክፍለ ጊዜ ዘገባ ይኖረናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከስድስት በላይ በሆኑ ፓርቲዎችና እንቅስቃሴዎች ውህደት የተቋቋመው ሀገር አቀፍ ፓርቲ መስራች ጉባኤውን ዛሬ ጀምሯል። መጠሪያ ስሙንም በሙሉ ድምፅ አጽድቋል። ፓርቲው ፌዴራላዊ የመንግስት አወቃቀርና ፕሬዚደንታዊ የአስተዳደር ስርዓትን እንደሚያራምድ በረቂቅ ፖለቲካ መርሃ ግብሩ ገልጿል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። ትናንት ረቡዕ ደቡብ አፍሪካውያን ያካሄዱት የፓርላማ ምርጫ ድምፅ ቆጠራ ተጀምሯል። ይህ ምርጫ ለረጅም ጊዜ ሥልጣን ላይ የቆየው የአፍሪካ ብሔራዊ ምክር ቤት ወይም ኤኤንሲ በምሕፃር በከባዱ የሚፈተንበት እንደሚሆን ተነግሯል። በቆጠራው ቅድመ ውጤት መሠረት ኤኤንሲ እየመራ ነው። ነገር ግን ከፊተኞቹ ምርጫዎች በጣም በሚያንስ ቁጥር ነው እየመራ ያለው እንደሚሰማው ሌላው በድምፅ ቆጠራው የተደረሰበት ደጋግመው ድምፅ የሰጡ መራጮች አሉ የሚልም ክስ እየተሰማ ነው። ዛሬ ባለስልጣናቱ ብዙ ሚሊዮኖች ድምፆችን የቆጠሩ ሲሆን አንዳንድ ዜጎች ከአንድ በላይ ድምፅ ሰጥተዋል የሚለውን ውንጀላ ባስቸኳይ እንመረምራለን ብለዋል። እስካሁን አራት ሰዎች በቁጥጥር ስር አውለናል የሚሉት ባለስልጣናት የምርጫውን ውጤት በሕጉ መሰረት በሰባት ቀናት ውስጥ እናሳውቃለን ሲሉም ቃል ገብተዋል። የሞዛምቢክ ባለስልጣናት በቅርቡ ከፍተኛ ጉዳት ካስከተለው ከባድ ዝናባማ ማዕበል በኋላ የተከሰተውን የኮለራ ወረርሽኝ ለመቆጣጠር ርብርብ ላይ ናቸው። ሳይክሎን ኬነት የጤና ጣቢያዎቹን አውድሟል፣ የውሃ አቅርቦቶችም ተበክለዋል። የዓለም የጤና ድርጅት ትናንት ባወጣው መግለጫ እንዳስታወቀው ሞዛምቢክ ውስጥ አንድ መቶ ዘጠና ሺ ሰዎች ናቸው ለበሽታ የተጋለጡት የጤና እርዳታም የሚያስፈልጋቸው። ሰሜን ኮሪያ ሁለት የአጭር ርቀት መሰል ተወንጫፊ ሚሳይሎችን ተኩሳለች ሲል የደቡብ ኮሪያ የጦር ኃይል ዛሬ አስታወቀ። ፒዮንግያንግ ሚሳይል ስትተኩስ ከአንድ ሳምንት ባነሰ ጊዜ ውስጥ ሁለተኛ መሆኑ ነው። አንደኛው ሚሳይል 420 ኪሎ ሜትር ሁለተኛው 270 ኪሎ ሜትር ርቀት መወንጨፉን ነው የደቡብ ኮሪያ ጦር ኃይል ኤታ ማዦር ሹም መግለጫ ያመለከተውም። ሚሳይሎቹ ከሰሜን ምዕራቡ የሰሜን ኮሪያ ፒዮንጋን ክፍለ ግዛት ወደ ምስራቅ መተኮሳቸውን ነው መግለጫው የሚናገረው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ ተጨማሪ ቀረጥ ለመጣል በያዘችው እቅድ ከገፋች በሚፈለገው ሁሉ ተዘጋጅቻለሁ ስትል ሁለቱ ሀገሮች ለገቡበት የንግድ ፍልሚያ ማብቂያ ለታለመው ድርድር ዋናውን ተደራዳሪዋን ወደ ዋሽንግተን የላከችው ቤይዥንግ አስታውቃለች። ሪቻርድ ግሪን ከዋሽንግተን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል። ከፍተኛው የፕሬዚዳንት ሺ ዢንፒንግ የምጣኔ ሀብት ጉዳዮች አማካሪ የአገሪቱ ምክትል ጠቅላይ ሚኒስትር ልዩሃ ዋሽንግተን አጠቃላይ መጠኑ ሁለት ቢሊዮን ዶላር በሚደርስ ከቻይና በሚገባ ሽቀጥ ላይ ቀድሞ ይከፈል የነበረውን የ አስር በመቶ ቀረጥ ተጨማሪ የ አስራ አምስት በመቶ ቀረጥ በማከል ወደ ሃያ አምስት በመቶ ለማሳደግ የያዘች ውሳኔ ተግባራዊ ከሚደረግበት ዕለት አንድ ቀን አስቀድሞ ከዩናይትድ ስቴትሱ የንግድ ጉዳይ ተጠሪ ሮበርት ላይትዘርና ከገንዘብ ሚኒስትሩ ስቲቨን ሚኒሽን ጋር ዛሬ ተገናኝተው ይነጋገራሉ። ለወራት በዘለቀው ድርድር ገብታ የነበረውን ቃል አፍርሳለች ስትል ዩናይትድ ስቴትስ በቻይና ላይ የሰነዘረችውን ውንጀላ ተከትሎ ነው። ፕሬዚዳንት ትራምፕ በያዝነው ሳምንት መጀመሪያ ላይ በቤዥንግ ላይ ተጨማሪ ቀረጥ እጥላለሁ ሲሉ ለነገ አርብ ቀነ ገደብ ማድረጋቸውን ይፋ ያደረጉት፣ ውሉን አፍርሰዋል። እናም በረው እየመጡ ነው። ምክትል ጠቅላይ ሚኒስትሩ ነገ ይገባሉ። መልካም ሰው ናቸው። ሆኖም ውል አፍርሰዋል። እንደዚያ ማድረግ አይችሉም። በመሆኑም ያ ድርጊታቸው ብርቱ ዋጋ ያስከፍላቸዋል። የውሉን ደንብ ያበጀኑ እኛ አይደለንም። በዓመት የአንድ መቶ ቢሊዮን ዶላር ገቢ ማስገባት በራሱ ስህተት አይደለም። መቶ ቢሊዮን ከዚህ ቀደም ግን ያን የመሰለ ሥራ ተዋጥቶልን አያውቅም። የቻይናው የንግድ ሚኒስትር ጆ ፌንግ ቤዢንግ ላይ ለጋዜጠኞች በሰጡት ቃል አገራቸው ከዩናይትድ ስቴትስ ጋር በምታደርገው ድርድር ከመጨረሻው ዘላቂ ስምምነት ላይ ለመድረስ ያላትን ጉጉት ገልጠው ዋሽንግተን የምታደርገውን ጫና ግን በብርቱ ትመክታለች ብለዋል። የቻይና አቋምና አመለካከት አይለዋወጥም። ቻይና ለሚደረግባት ምንም አይነት ጫና አትንበረከክም። ቻይና ጥቅሞቿን የማስጠበቅ አቅምና ቁርጠኝነት አላት። አመሰግናለሁ። የፕሬዝዳንት ትራምፕ አስተዳደር በበኩሉ ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ የምትጥለው ተጨማሪ ቀረጥ ቤዢንግ ዓለም አቀፍ የንግድ ልውውጦችን አሰራር መንግስታቱ በየአገሮቻቸው የሚሰጧቸውን ድጎማዎችና እንዲሁም የአእምሮ ንብረት ባለቤትነትን አስመልክቶ በምትከተለው ፖሊሲና አሰራር ላይ የማስተካከያ ለውጥ እንድታደርግ ያስገድዳታል የሚል እምነት አላቸው። ሁለቱ አገሮች ከሁነኛ ስምምነት ላይ መድረስ ያልቻሉት አንድም ስምምነቶቹ ተግባራዊ በሚደረጉበት መንገድ ላይ ሲሆን፣ ሁለተኛው ደግሞ በየፊናቸው አንዳቸው በሌላቸው ላይ የጣሉት ቀረጥ በሚነሳበት የጊዜ ገደብ ላይ ነው። አፈንጋጩ ጀነራል ሐሊፋ ሀፍታር በኃይል መፈንቅለ መንግሥት አካሂደው ሀገሪቱን ሊቆጣጠሩ እየሞከሩ ናቸው ሲሉ የሊቢያ ጠቅላይ ሚኒስትር ፋየዝ አላሳራጅ ክስ አሰሙ። ትሪፖሊ ሊገቡ እያለሙ ናቸው ብለዋል ጠቅላይ ሚኒስትሩ ትናንት ከፈረንሳይ ቴሌቪዥን ጋር ባደረጉት ቃለ ምልልስ። በፋየዝ አላሳራጅ የሚመራው መንግሥት ዓለም አቀፍ እውቅና ያለው ሲሆን ሀፍታር ምስራቅ ሊቢያ ውስጥ ተቀናቃኝ መንግሥት አቋቁመው እየመሩ መሆናቸው እየተነገረ ነው። የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት የደህንነት ኮሚቴ ለፕሬዚደንቱ ልጅ ለዶናልድ ትራምፕ ጁኒየር የመጥሪያ ትእዛዝ ልኮላቸዋል። በዘገባዎች መሰረት ለፕሬዚደንት ትራምፕ የበኩል ልጅ ኮሚቴው እንዲቀርቡ የመጥሪያ ትእዛዙን የላከላቸው እንደ ኤሮፓውያን አቆጣጠር በ2017 ዓ ም ለሌላ የሴኔቱ ኮሚቴ ስለሰጡት የምስክርነት ቃል ሊጠይቃቸው መሆኑ ተገልጿል። ትራምፕ ጁኒየር የሰጡትን ቃል በተመለከተ ጥያቄ እንደገና የተነሳው የፕሬዝደንቱ የቀድሞ ጠበቃቸው ማይክል ኮኸን ሞስኮ ውስጥ ትራምፕ ታወር የትራምፕ ህንጻ ለመገንባት በ2016 ዓ ም ከልጅየው ከትራምፕ ጁኒየር ጋር በተደጋጋሚ ተነጋግረንበት ነበር ብለው ለተወካዮች ምክር ቤት የምስክርነት ቃል መስጠታቸውን ተከትሎ ነው። ትራምፕ ጁኒየር ስለዚህ ጉዳይ የማውቀው ከሆነ በጣም ጥቂት ነው ብለው ለሴኔቱ የፍትህ ኮሚቴ ቃላቸውን ሰጥተው እንደነበረ የሚታወስ ነው። የሴኔቱ የስለላ ኮሚቴ የሩሲያን የምርጫ ጣልቃ ገብነትና የትራምፕ ቤተሰብ ከዚያች ሀገር ጋር ያለውን ግንኙነት በተመለከተ ላለፉት ሁለት አመታት ምርመራ ሲያካሄድ ቆይቷል። የፕሬዝደንቱ ልጅ ይቅረቡ መባላቸው ታዲያ ልዩ መርማሪው ሮበርት ሞለር ሪፖርታቸውን ማቅረባቸውን ተከትሎም ኮሚቴው የራሱን ክትትል መቀጠሉን የሚያመለክት መሆኑ ተገልጿል። የኢራን ፕሬዚደንት የሀገራቸውን የኒውክሌር መርሃ ግብር ከሚመለከተው ስምምነት ከተወሰነው ክፍል እንወጣለን ማለታቸውን ተከትሎ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት አዳዲስ ማዕቀቦችን ደንግገዋል። በዩናይትድ ስቴትስና በኢራን መካከል ውጥረቱ ባሳለፍነው ሳምንት እየተባባሰ መጥቷል። ኢራን በዩናይትድ ስቴትስ ኃይሎች ላይ ስጋት ደቅናለች፣ ጥቃት ልታደርስም እየተሰናዳች ነች ብሎ የወነጀለው የዩናይትድ ስቴትስ የመከላከያ መስሪያ ቤት አይሮፕላን ተሸካሚ መርከቦችና ኒውክሌር ቦንቦችን መታጠቅ የሚችሉ የጦር ጄቶችን ወደ አካባቢው ልኳል። በኢራን የኢንዱስትሪ ብረታ ብረት ላይ የተነጣጠሩት አዲሶቹ ማዕቀቦች ሁለቱን እጅግ አትራፊ የሆኑትን የኃይል ምንጭ ነክ ያልሆኑ ወጪ ንግዶቿን እንደሚመቱባት የኢራን መንግስትን አሃዛዊ ሰነድ የተመለከተው የቪኦኤ የፋርስ ቋንቋ አገልግሎት ዘግቧል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ኢራን ለግንባታ ከሚውል ጠንካራ ብረትና ከአሉሚኒየም እንዲሁም ከመዳብ ወጪ ንግዷ ገቢ እንዳታገኝ የሚያደርግ አስፈጻሚ ትዕዛዙን በትናንትና ውለት ነው የፈረሙት። ይህ በዚህ እንዳለ ኢራን ከኒውክሌር መርሃ ግብረዋ ስምምነት አንዳንዱን ገደብ ማክበሬን አቁማለሁ ማለቷን ተከትሎ የአውሮፓ መሪዎች ያቺ ሀገር ስጋት መደቀኗን እያወገዙ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርት እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎሄርት እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሐሙስ ግንቦት አንድ ምሽት ፕሮግራማችን ነው። በትግራይ ክልል በወገኖቻችን ላይ አፈናና የሰብአዊ መብቶች ረገጣ እየተፈጸመ ነው የሚሉ በሰሜን አሜሪካ አሜሪካና በሌሎችም ውጭ ሀገሮች የሚኖሩ ኢትዮጵያውያን ሁለት ድርጅቶች የክልሉን አስተዳደር የወነጀሉበትን ዝግጅት ይዘናል። በሁለተኛው አጋማሽ ላይ ይቀርባል። ሌሎችም ዘገባዎችና የሳምንቱን ቅንብሮች ይዘናል። አብራችሁን ቆዩ። ከተለያዩ የአገሪቱ አካባቢዎች የተፈናቀሉ ወደ አንድ ሚሊዮን የሚጠጉ ዜጎች ወደ ቀያቸው መመለሳቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። መንግሥት ተፈናቃዮቹን መመለስ የጀመረው በቀድሞ መኖሪያቸው አካባቢ የነበረው የጸጥታ ስጋት ስለመቀረፉ እርግጠኛ በመሆኑ ነው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ስዩም ተናግረዋል። ተዘግተው ከቆዩ በኋላ ስለተከፈቱ የኢትዮጵያና የኤርትራ ድንበሮች በተመለከተም በሁለቱ ሀገሮች መካከል ንግግር እየተደረገ መሆኑንም ቃል አቀባዩ ጠቅሰዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ የሰጡትን መግለጫ የተመለከተው ዘገባ እየተጠናቀረ ነው፣ እንደደረሰን እናቀርብላችኋለን። በዕለቱ አብይ ርዕስ የተያዘ ዘገባ ነው። ወደ ተከታዩ የምሽቱ የመጽሔት ርዕስ እናልፋለን። በአሰላ ከተማ ትናንት ረቡዕ በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ከሀያ በላይ መቁሰላቸውን የከተማይቱ ፖሊስ አስታውቋል። ግጭቱ የእምነት ተቋም ግንባታ ቦታን ምክንያት ያደረገ ቢሆንም ፖለቲካዊ ዓላማ አለው ይላል የአሰላ ከተማ ፖሊስ። ሙክታር ጀማል ተጨማሪ አለው። ስሙ እንዳይጠቀስ የጠየቀው የአሰላ ከተማ ነዋሪ እንደገለጸው ትላንት ማክሰኞ መጋቢት ሰላሳ ንጋት ገደማ ከከተማዋ ባለው ባዶ ቦታ ላይ ሰዎች የመስጊድ ማሰሪያ አጥር እያጠሩ መሆናቸውን ያስተዋሉ ሌሎች ሰዎች መስጊድ እዚህ መገንባት የለበትም በማለት ግጭት ማስነሳታቸው ነው ችግር የፈጠረው ይላሉ። መስጊድ ሰርቶ ነበር አሉ በምሽት ጠዋት ላይ እዛ ሰፈር ያሉ ክርስቲያኖች ያን መስጊድ በማፍረስ፣ በዛ ምክንያት ያው ተጣሉ። መሬቱ ኮሌጅ አካባቢ ነው ያለው የመንግስት ኮሌጅ አትሌ ቀሚሳ የሚባል እዛ አካባቢ ቤተክርስቲያንም የለም መሬቱ የመንግስት ይመስለኛል ከዛ በፊት በማንም የተያያዘ አይመስለኛል በዛ የተጣሉ ነው መጨረሻ ላይ ግን ነገሮች የሃይማኖት ቀን ሌላ ብሄር የሚመስል አይነት ሆነ ምክንያቱም አንዳንድ ድርጅቶች ተመጥተዋል አንድ ኢኮኖሚስ የሚባል ኮሌጅ ተመጥተዋል ከዛ በመነሳት ያው ነገሩ አቅጣጫው እንደቀየረ ነው እኛም የተረዳ ነው መጨረሻ ላይ ምን ያህል ሰው ተጎድተዋል አንተ እስከምታውቀው ድረስ ሆስፒታል የገቡት ሰላሳ በላይ ናቸው፣ የሚል ወሬ ሰምተናል። ኃይሉ ከቡ የተባሉ የአሰላ ከተማ ነዋሪ ለአሜሪካን ድምፅ እንደተናገሩት ግጭትና ሁከት ከግንባታው ቦታ በመስፋፋት ወደ መሀል ከተማው መሰራጨቱንና ወደ ቡድን ግጭት መሸጋገሩን ገልጸዋል። የግጭቱ ተካፋዮች ከዚያም የግለሰቦችንና የመንግስት ህንፃን በድንጋይ መደብደብ ያዙ። የጸጥታ አካላት በመሀል ገብተው ግጭቱን ለማብረድ ሲሞክሩ ተኩስ ተከፍቶ ብዙ ሰዎችም ጉዳት ደርሶባቸዋል ይላሉ። ያንን እዚህ ጋ መሰራቱም በምል ያው ከቤተ ክርስቲያን ደውል ተሰምተው ከዛ በኋላ ሰዎች ተሰባሰቡ። የጸጥታ አካላትም እኒ ሰዎች አጭቦ ምናን ሲሄዱ እኔ በይና ይቻለን። ከቤተ ክርስቲያን ደውሉ ሊሰማ የቻለው ከምን አንጻር ነው? የቤተ ክርስቲያን ይዞታ ስራ አይገኝም ቦታው አይገኝም። በጣም እራራቃል። በግምት ከአምስት መቶ ሜትር በላይ ነው ቦታው ማለት ነው። ከዛ ችግሩ ለሃይማኖት አስመስለው ችግር ለመፍጠር ምናን የሚሞክረው በየጊዜው በከተማችን ከዚህም በፊትም ያው ዛቻ ምናን ነበር በየጊዜው ማለት ነው። ስማቸው እንዳይጠቀስና ድምጻቸው እንዳይቀረጽ የጠየቁት ሌሎች ያነጋገርናቸው የከተማዋ ነዋሪዎች የግጭቱን መንስኤ በተመሳሳይ መልኩ ገልጸዋል። የሙስሊሙና የኦርቶዶክስ እምነት አባቶችን ስለ ግጭቱ እንዲያስረዱን ያደረግኩት ጥረት አልተሳካም። ነገር ግን ትላንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን አስተያየታቸውን የሰጡት የሁለቱም ወገን እምነት አባቶች ጉዳዩ ህዝብን ከማጋጨትና እኩይ ድርጊት እየዘለለ እምነታዊ ተልዕኮ የለውም ብሏል። ስለ ግጭቱ ለአሜሪካ ድምፅ መግለጫ የሰጡት የአሰላ ከተማ ፖሊስ መምሪያ አዛዥ ኮማንደር ታደሰ ሽብሩ የግጭቱ መነሻ የነበረው ቦታ ንብረትነቱ የመንግስት ነው ለመስጊድ መስሪያ ተጠይቆ ነበር። ነገር ግን ምንም አይነት የግንባታም ሆነ የይዞታ ፈቃድ አልተሰጠበትም ብለዋል። የግጭቱ ምክንያት የመለየቱ ጉዳይ በምርመራ ላይ እንዳለ ጠቅሰው፣ ግጭቱን አባብሰዋል ያሉትን ነጥቦችም ተናግረዋል። አሁን ስናጠናው ግን ከዘጠኝ ወር በፊት ጥያቄ ቀርቦ ነበር እና በተወሰኑ አካላት ግሪን ኤሪያ ነው ሊሰጥ አይገባም የሚል ሀሳብ ቀርቦ እንደነበረ አሁን አጫጭር ኢንፎርሜሽኖች እየመጡ ነው። ይሄ ማነው ያለው፣ እንዴት ተባለ የሚለው ነገር ወደ ወደፊት አጣርተን የምናቀርበው እንዳለ ሆነ ነው። ከዚህ ጋር ታይዞ ግን ሳይፈቀድለት ግንባታ የገነባ አካል አለ? አዎ አለ። ተፈቅዶለት ያላልተፈቀደለትም እስካሁን ባለ መረጃ የተፈቀደ ነገር የለም ነው የሚለን የመሬት አስተዳደር እና የከተማው መስተዳደር አካላት። ቢገነባም ደግሞ ይህን ግንባታ ሊያፈርስ የሚችለው አፍራሽ ግብረ ኃይል የጸጥሰው አካል ወይም ደግሞ ከተማን የሚያስዳ የከተማ መስተዳድር ነው ይህን ነገር የሚያደርገው ሊያፈርሱ ና መብት የሌላቸው አካላት ደግሞ ቦታውን መከልከል ወይም ደግሞ መጠየቅ ወይም ደግሞ አላግባብ ነው እዚህ አካባቢ የተገነባው የሚል ጥያቄ ማቅረብ ና በህግ መከራከል ያለባቸው አካላት ወደ ማፍረስ ና ወደ ግጭት ከፀጥታ አካል ቁጥጥር ውጭ ሆነ ወደ ግጭት መሄድም አግባብ አይደለም ይህን ጥያቄ የሚያስነሳ ነው ይሄ ግጭት ደግሞ እንዲባባስ ከማድረግ አንጻር ማን ነው ይሄን ደወል የደወለው እውነት የቤተክርስቲያኑ አገልጋይ ሰው ነው ወይስ ደግሞ ከውጭ የገባ ሰው ነው የሚለውም ይሄኛው ምርመራ የሚያስፈልገው ነገር ነው የቤተክርስቲያኑ አስተዳደሮች ማን ነው ደወል ያስደወለው ነገሮች ወደ ግጭት እንዲሄዱ የተደረገው እንደ ነገር ያ መጣት እኮ በዚህ ሰዓት ቁጭ ብለን በዚህ ደረጃ ልናወራበት የምንችልበት ነገር አልነበረም የተፈጠሩት ሁኔታዎች። ስለዚህ በእነኚህ በምርመራ የሚጣሩ ነገሮች ናቸው። ሁሉም ተጠያቂ የሚሆኑበት እንዳለ ነው። ምርመራ አቅጣጫችን የሚያሳየ እስካሁን በደረሰው ችግር ምን ያህል ሰው ላይ ጉዳት ደርሷል። ከሞትም ይሁን ከአካል ጉዳት ጥይት፣ ጉዳት ሶስት ሰው ነው። ከሶስት ሰው አንድ ሰው ሞቷል። ሁለት ሰዎች በህክምና ላይ ናቸው። ሌሎች በድንጋይ በዱላ የተጎዱ ሰዎች በሀያ ቤት እስከ ሀያ የሚደርሱ እና ከዛም ቁጥራቸው ሊዘል ይችላል የሚባል ነገር አለ። ዞሮ ዞሮ ግን በአሁኑ ሰዓት የምርመራ ቡድኑ በጥይት የተመታ ወይም ደግሞ በዱላ የተመታ አለዛ ደግሞ በሽሽት ላይ ያለ የወደቁና የተጎዱ በሚል እየለያቸው ያለ ስለሆነ በቀጣይ ምርመራ ሂደታችን ሁሉንም አቃርተን የምናቅርብ ይሆናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታር፣ እናመሰግናለሁ ለዘገባው። የተከበራቸው አድማጮች፣ ለዕለቱ አብይ ርዕስ የተያዘው የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ዘገባ ተጠናቅሮ አልቋል። ቀጥሎ ይቀርባል። ከተለያዩ የሀገሪቱ አካባቢዎች የተፈናቀሉ ቁጥራቸው ወደ አንድ ሚሊዮን የሚጠጋ ዜጎች ወደየቀያቸው መመለሳቸውን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። መንግሥት ተፈናቃዮቹን መመለስ የጀመረው በቀድሞ የመኖሪያ አካባቢዎቻቸው ያለው የጸጥታ ሁኔታ የተሻለ በመሆኑን ወይም የነበረው የጸጥታ ስጋት ስለመቀረፉ እርግጠኛ በመሆኑ ነው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ቢለኔ ስዩም ተናግረዋል። ተዘግተው ከቆዩ በኋላ ስለተከፈቱት የኢትዮጵያና የኤርትራ የድንበር ኬላዎች በሁለቱ ሀገሮች መካከል ንግግር እየተደረገ መሆኑንም ቃል አቀባዩ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ፣ የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ከተለያዩ የአገሪቱ አካባቢዎች የተፈናቀሉ ዜጎች ጉዳይ ከጠቅላይ ሚኒስትር አብይ አህመድ ዋነኛ ፈተናዎች አንዱ ሆኖ ቆይቷል። በእርግጥ አብዛኛዎቹ እሳቸው ወደ ስልጣን ከመምጣታቸው በፊት የተፈናቀሉ መሆናቸውን መረጃዎች አመለክታሉ። የጸጥታውን ሁኔታ ማሻሻልና እነዚህን ዜጎችም ወደ ቀያቸው የመመለሱ ኃላፊነት ግን እነሆ በእርሳቸው ላይ ወድቋል። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ዛሬ ለጋዜጠኞች እንዳሉት ታዲያ የኢትዮጵያው መሪና መንግስታቸው እነዚህን ዜጎች ወደ ቀያቸው መመለስ ጀምረዋል። በመላ አገሪቱ በግጭት ምክንያት ከተፈናቀሉት 2.3 ሚሊዮን ዜጎች እስከ ሚያዝያ 29/2011 ድረስ 875 ዜጎች መመለሳቸውን የጠቀሱት እነዚህ ዜጎች የተሰደዱት የተፈናቀሉት፣ ግጭትን፣ የጸጥታ ችግርን ተከትሉ ነው። ቢለኔ ስዩም ዛሬ ለጋዜጠኞች እንዳሉት ታዲያ መንግስት ዜጎችን ወደ ቀያቸው መመለስ የጀመረው ያ የጸጥታ ችግር መቀረፉን በማረጋገጡ ነው። መንግስት ዜጎች ወደ ቀያቸው መመለስ እንዳለባቸው የሚሰራው በሙሉ የራስ መተማመን ነው። ምክንያቱም የመንግስት ዋነኛ ኃላፊነት የዜጎቹን ደህንነት መጠበቅ ነው። ለአደጋ ለሚያጋልጣቸው ሁኔታ ሊዳረጋቸው አይችልም። ልንረዳው የሚገባን አንድ ነገር ግን ደህንነት ያለመሰማት ጉዳይ አንዳንዴ ከስነ ልቦና ጋር የተያያዘ ነው። ሰላምም ከስነ ልቦና ጋር የተያያዘ ነው። ስለዚህ ለሰላምና ጸጥታ ፈተና የሆኑ በየአካባቢው ያሉ መዋቅራዊ ችግሮችን ለመፍታት ጥረት እየተደረገ ባለበት ሁኔታም ሰዎች በስማ በለው መረጃ ፍርሃት እንዳይገባቸው ማድረግም አስፈላጊ ነው። እናም ዜጎችን ወደ ቀያቸው የመመለሱ ጥረት የሥነ ልቦና ምክርንም የሚመለከት ነው። ይኖሩበት ከነበረው አካባቢ ጋር በተያያዘ ሊከሰትባቸው የሚችለው ማንኛውም ፍርሃት ወይም ስጋት ለመመለስ እንቅፋት እንዳይሆንባቸው የሚያስችል አስፈላጊ ዝግጅት ማድረጋቸውንም ማረጋገጥ ነው ያሉት። የዜጎችን መፈናቀል ለተለያዩ አጀንዳዎቻቸው ማስፈጸሚያ ያለመዋል የሚፈልጉ አካላት መኖራቸውንም ቃል አቀባይዋ ጠቁመዋል። እሳቸው እንዳሉት እነዚህ አካላት ዜጎች ወደ ቀያቸው እንዲመለሱ አይፈልጉም። ይህ ደግሞ እያጋጠሙ ካሉ ፈተናዎች አንዱ መሆኑን ጠቁመዋል። በኢትዮጵያ የተለያዩ አካባቢዎች ያጋጠሙ ግጭቶች፣ ግድያዎችና ሌሎች የጸጥታ ችግሮችን በዛሬው ጋዜጣዊ መግለጫ ተነስተዋል። በተለያዩ የአገሪቱ አካባቢዎች የሚያጋጥሙ ግድያዎችና ግጭቶች የተቀናጁና በአንድ አካል የሚመሩ ስለመሆናቸው የተጠየቁት ቃል አቀባይዋ ተከታዩ መልሰዋል። መንግስት አጥፊዎች መኖራቸውን ይገነዘባል። እነዚህ አጥፊዎች በጋራ የሚሰሩ ሊሆኑ ይችላሉ፣ በተናጥል የሚሰሩም ሊሆኑ ይችላሉ። ነገር ግን ይህ ህዝቡ ወይም ኢትዮጵያውያን ዜጎች በኢትዮጵያ ዲሞክራሲ ለማምጣት ያላቸው ምርጫ ወይም ፍላጎት ለአንዳንድ ሰዎች ስጋት የመሆኑ ነጸብራቅ ነው። እናም ይህንን የለውጥ ጊዜ ለማምጣት የጠፋውን ህይወት የተደረገውን ጥረት ከተመለከትን ይህንን ለውጥ ላለመቀበል እየተሰጠ ያለ አሉታዊ ምላሽ ወይም ያጸፋ መልስም ሊሆን ይችላል። ነገር ግን ይህ አስተዳደር እያጠናከራቸው እየተንከባከባቸውና ኢትዮጵያውያንን እንዲሳተፉበት እየፈለጋቸው ያሉት የዲሞክራሲ መርሆች ብዙ መሥዋዕትነት ተከፍሎና ብዙ ጥረት ተደርጎ የመጡ ናቸው። ስለዚህ ይህ ለውጥ የሚቀጥል ይሆናል። በተቀናጀ ሁኔታም ሆነ በተናጥል እየሠሩ ያሉ አጥፊዎችን በተመለከተ ግን የጊዜ ጉዳይ ነው የሚሆነው። መንግስት ለሕግ የበላይነት ባለው ቁርጠኝነት ምክንያት በቁጥጥር ስር ይውላሉ፣ ለፍርድም ይቀርባሉ ነው ያሉት። ሰሞኑን ክስ የተመሠረተባቸውን የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በተመለከተ ለተነሳ ጥያቄም ምላሽ ሰጥተዋል ቃል አቀባይዋ። እሳቸውንም ሆነ ሌሎች በፍርድ ቤት የሚፈለጉ ሰዎችን ለመያዝ ማንኛውም ጥረት እንደሚደረግ ነው የተናገሩት። በቅርቡ በሁሉም አቅጣጫ የተዘጋውን የኢትዮ ኤርትራ ድንበር በተመለከተም የሁለቱ ሀገራት የዱካም ቡድኖች እየተነጋገሩ መሆኑን ገልጸዋል። ቃል አቀባይዋ ቢለኔ ስዩም በዛሬው ጋዜጣዊ መግለጫ በሌሎች ርዕሰ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን ለዘገባው። በደቡብ ምዕራብ ኦሮሚያ ጅማ ዞን ውስጥ ባለችው ሊሙ አካባቢ በቅርቡ ግጭት ተፈጥሮ እንደነበረ በአንዳንድ መገናኛ ብዙሃን ተዘግበዋል። ሕይወት መጥፋቱና ሰው መፈናቀሉም ተነግሯል። እውነት ይሆን? አዲሱ አበበ ወደ አካባቢው ደውሎ አንድ የዚያው ነዋሪ የሆኑ የእምነት አባትና አስተዳዳሪውን አነጋግሯል። አዲሱ ይቀጥላል። በጂማ ዞን ሊሙ አካባቢ ነዋሪዎች ከቤቶቻቸው መፈናቀላቸውና በየአብያተ ክርስቲያኑ ተጠልለው እንደሚገኙ አንዳንድ ሚዲያዎች መዘገባቸው ታውቋል። ግጭቱ ብሔርም ሃይማኖት ተኮርም መሆኑን ነው የዘገቡት። የጥቃቱ ሰለባዎች ከተባሉት መካከልም ከአገልግሎቴ ተቋርጬ ተጠልዬ ነው የምገኘው ያሉት አንድ የቤተ ክርስቲያን አስተዳዳሪ ለአሜሪካ ድምፅ የሰጡት አስተያየት አለ። አባ ቢተው ገረመው ይባላሉ። በአካባቢው ያለች የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ መሆናቸውንም ገልጸውልናል። ይህ ነገር የሆነው በመጀመሪያ ጊዜ በሁለት ሺ አስር የካቲት አስራ አንድ ቀን ብዙአየሁ እንዳሰኘው የሚባል ወጣት በቃ ከቤቱ ወጥቶ ከብት እፈልጋለሁ ሲል ነው አሉ። በጫካ ገዛው ተቆራርጦ በሁለተኛው ቀን ተፈልጎ ተገኘ። እንደገና ደግሞ በዚያው ደግሞ በሁለት ሺ አስር መጋቢት አራት ቀን ግርማ ጋሹና ሰንታ ታሪኩ የተባሉ እቃ ጭነው ወደ ሀገር ቤት እንገባለን ሲሉ ከመኪና ላይ አውርደው በአሰቃቂ አገዳደል የኋሊት እጃቸውን አስረው ቆራርጠው ገለዋል። የት ሀገር ወደ የት ሀገር ነው የሚሄዱት? ወደ አማራ ክልል። ሹፌሩም ፖሊስ ጣቢያ ሄዶ ቃሉን ሰጥቷል ተብሏል። እንግዲህ በዚያም በኩል ሊጠራ ይችላል ብዙዎች በድንኳን ተጠልለው አረጋውያን በሶታቸውን በምሬት ሲገልጹ ነው የተዘገበው። ማን ነው ይህን ጥቃት የሚያደርሰው? አባቢተው በአይኑ የተከሰተ ነገር የለም። በውስጡ መችን መፍራቻ ስላለ እኛ የምናውቀው ነገር በአይናችን ያየነው ነገር የለም። የሚሞተው ኦርቶዶክስ ሃይማኖት ያለው ነው። መስቀል ያሰረው ነው የሚሞት፣ የሚሰደድም እሱ ነው። እንግዲህ አድራጊውን እኛ ተከታትለን ምንም ምን ያዘው ባይኖርም እንግዲህ ቀበሌው እናንትኑ ያለው ኢንፎርሜሽን ያውቃል። የሚገለውን ሳያውቅ አይቀርም። እኔ ግን ባይኑ ያየሁት ነገር የለም። ግን እነዚህ ሰዎች ከዛ አካባቢ የወጡ ናቸው ወይ እዛ የሚታወቁ ናቸው? እኔ ቤተ ክርስቲያን ነው የማገለግለው። ሁኔታው ያው ከሌላም የመጣ ያው ያሎች የሚሆኑ መቼም አሁን ከጊዜው ጋራ የተያያዘ ስለሆነ መለየት አልችል። የት ቤተ ክርስቲያን የሚያገለግሉት አባ ፈርጢ ኪዳ ንብረት ነው ያለሁት። አሁን እያገለገሉ ነው። ሰላም ነው አካባቢው። ታዲያ አይደለም እንጂ በቤተ ክርስቲያን እንደዚያው ተጠልለን የቀረኑች። የሞቶችን እኮ አልጨረስኩለትም። በጠቅላላው ትዕግስት ሰዎች የኋሊት እየታሰሩ የግርግሪት ሰውነታቸው ጫንቃቸው እየተቆረጠ አንገታቸው ላይ በሚል ላይ የተቆረጠ ስድስት ሰዎች በእኔ ቤተ ክርስቲያን ቀብር ያለው በአካባቢ ባሎችም ስንቆጠራቸው ወደ አስራ አምስት ይሆናሉ። ሸገር ብለን ወደ ወዲያማን ወደ ደደስታም የልባብ ወደ ጎረቤቶች እነሱ ጭምር ነው የተሳደዱት እና ወደ አስራ አምስት ይሆናሉ። እኔ የማገለግለው ግን ሰርቲ አዲስ ልማት ቅዱስ ኪዳን እምረት አላፊ ነበርኩ። እኔ የሚፈሳድ አሁን በሌላ ተጠግቼ ነው ያለው። እንኳን ሌላ የምለብሰው ልብሴን እንኳ ሳልብ ወጣ። የሚገደል አማራ ነው ገበያ ላይም ዱላ መታ መስቀል ያደረገ ነው እና እነዚህም የተሳደዶችም ተሰደው ወጡች። አማራዊ ናቸው። አንድ መቶ ሰማንያ ሰዎች ወጥተዋል። ደግሞ አሁን አስራ አምስት ሰዎች በቤተ ክርስቲያን ተጠልለን ነበር። የሚጠይቀን ስናጣ አሁን በየስፍራችን ተመናጭበናል። እንዴት እንደደረሰላችሁ አባ ቤተው ገረመውን፣ አመሰግናለሁ። ለመሆኑ የአካባቢው በተለይም የጅማ ዞን አስተዳደር ይህን ጉዳይ ያውቃል? ካወቀስ ይህን ጥቃት የሚፈጽሙ አባላት እነማን ናቸው? ምንስ እርምጃ ተወስዷል? ከአስተዳደሩ ምላሽ አግኝተናል። አቶ አብዱልከሪም የጅማ ዞን አስተዳዳሪ ናቸው። አንዳንድ ሚዲያዎችና የፌስቡክ ጦማሪዎች የህዝብን አንድነትና አብሮነት ለምን ለማደፍረስ እንደሚፈልጉ አይገባኝም ያሉት አስተዳዳሪው፣ በዚህ ዞን ውስጥ ግን ብሔርም ሆነ ሃይማኖት ተኮር ጥቃት ፈጽሞ አልተካሄደም ብለዋል። እውነት ለመናገር በጅማ ህዝብን በጅማ ዞን ውስጥ በዚህ በልሞ ኮሳ የሚባለው ወረዳ ላይ እንዲህ አይነት በጣም ብሔር መልክ ያለው አልፎ እምነትን መልክ ያለው ነገር ጭራሽ የተፈጸመ ነገር እንደሌለ እርግጠኛ ሆኜ ማንሳት ፈልጋለሁ። ከዚህ ባለፈ ግለሰቦች ደረቅ ወንጀል አንዱ አንዱን በተለያየ ምክንያት በራስ ቂም፣ በተለያየ ምክንያት ችግሮች ይፈጠራሉ። ይሄ የተለመደ ነገር ነው። በእርግጥ ይሄ ወንጀለኛው ለይቶ ለህግ የማቅረብና የህግ የበላይነት ማስከበር ከምንም በላይ የመንግስት ኃላፊነት የእኛ ኃላፊነት ነው ብለን ነው ምናምነው ከዚህ ውጭ የአማራና የኦሮሞ ወይም የጉራጌና የትግራይ ህዝብ ብሎ በመለየት የሚካሄድ ጥቃት እንደሌለ ይልቁንም በአንድነትና በመከባበር ህዝቡ ሲኖር ነው የሚታየው ብለዋል ይህን ጉዳይ በተመለከተ የሚቀርቡ ዘገባዎች ግን በርካታ ህዝብ ተሰባስቦ በድንኳን ተጠልሎ ብሶቱን ሲያሰማ ነውና የሚታየው አቶ አብዱልከርም ይህን ለማየት ወይም ለማድመጥ እድል አግኝተው እንደሆን ጠይቄያቸው ነበር። አሁን እዛ አካባቢ ይሄ ዘግቧል የተባለው እጅግ በጣም የተቀነባበረ ሆን ብሎ ብሔርና ብሔር አሁንም እነዚህ ወንድሞቻችን እና አብረን የምንኖራቸው አካሎች እዛው ነው ያሉት። የሚገርመው ነገር ቤተ ክርስቲያን ለመሳለም የሚሄዱ ሰዎችን እያሰባሰቡ ሌላ አይነት ትርጉም የሚሰጠውና በግል በቂም በቀል የተፈጠረ ወንጀልን የብሔር መልክ የእምነት መልክ እንዲይዝ አደርገው የሚያነሱ የሚዲያ ሰዎች ለመሆኑ ይሄን ዘገባ አይተውታል? በእርግጥ እኔ አላየሁትም፣ ተከታታይ አጋጣሚ አግኝቼ አላየሁትም። እኛ እንዲያውም ሰሞኑን የህዝብ ለህዝብ ስብሰባ አድርገን ትልቅ ህብረት የታየበት ሁኔታ ነበር ያሉት የዞኑ አስተዳደሪ አቶ አብዱል ከሪም ማንኛውም ሚዲያ የሐሰት ዜና ከማቅረብ ሊቆጠብና ቅድሚያ ማጣሪያ ሊያደርግ እንደሚገባ ያሳስባሉ። አሁን ለምሳሌ የብሔር ብሔረሰቡ ቀል ትናንት ወዲያ አቅርበን አሁን ከተባለው ጋሌ ከምትባለው አዲስ ልማት ከምትባለው ቀበሌ የመጡ ወንድሞቻችን ከአማራ ብሔር ብሔረሰብ ተወላጅ፣ ከጉራጌ፣ ከኦሮሞ፣ ከሁሉም መጥተው እዚህ አንድ ላይ ትልቅ መድረክ ሰፊ መድረክ አካሂደን ቆየ ነው። እጅግ በጣም በሚያረካ ስሜት በሚቀሰቅስ ህዝቡ አንድነቱ ምን ያክል እንደሚፈልገውና ለዚህም ደግሞ ዘብ መቆም አብሮነቱን ማጠናከር እንዳለበት ህዝቡ ተነጋግሮ፣ እኛ አሁን እየተጠራጠርን ያለ ነው። የበለጠ ሰላምና ጠንካራ የሆነ ግንኙነት ሲፈጠር፣ ሌላው ሀይል በዚህ በተቃራኒው አንታጎኒስቲክ የሆነ ሀይል ደግሞ ለምን ይሄን ያክል ውጫና ቅንብር የሚዲያ ዘመቻ ህዝቡ ከታሰበ እውነት ለመናገር ማለት ነው ከማንም በላይ የእኛ ኃላፊነት ነው። ስለዚህ ማንኛውም ሚዲያ የናተም ቢሆን ታማኝ ምንጭ ከሆነ በትክክል ሂዶ ይህን ማጣራት መቻል አለበት። አንድ ሰው በብስክሌት ከቡልቡሎ ወረዳ ወደ ሊሙ ሲሄድ መገደሉን አንድ ስማቸው እንዳይገለጥ የጠየቁ ገልጠውልናል። እና ከዚሁ ጉዳይ ጋር ተያይዘው ደግሞ በቀረበ አንድ የሚዲያ ዘገባም ጌትነት የተባለ ሰው እርሻ ውሎ ወደ ቤቱ ሲገባ አንገቱ ተቆርጦ መገደሉን ሌሎች ስድስት ሰዎችም በተመሳሳይ ሁኔታ መገደላቸውን በዘገባ ተመልክቷል። ይህን ዘገባ በተመለከተ አቶ አብዱል ከሪም እንዲህ ይላሉ። ግድያው ያልከው ከአንድ ወር በፊት በግለሰብ ቂም እርስ በርስ ወንጀል ተፈጽሟል። ማንም ይግደል ማንም ገዳይ ወንጀለኛ ነው። ተጠርጣሪው ወንጀለኛ ያመለጠው ከአንድ ብሔር ነው ተብሎ ሁሉ እየተፈለገ ነው። ሁሉም ቢሆን ማለት ነው። ይሄ የግለሰብ ቂም ጉዳይ እንጂ በተዘገበው መንገድ ብሄርና ብሄረሰብን ለማናቀር ያለውን አቅጣጫ ለማያያዝና ድራማ መሰራት የለበትም ብዬ ነው የማምነው ነገሩ የቆየ ይሁን እንጂ ግን ተፈጽሟል ነው የሚሉኝ የተፈጸመው ብሄርን አደለማ ወንጀል እኮማ እሺ ብሄር ከብሄር ጋር አይሆን እንጂ ሰው ተገሏልና ለምንድን ነው የተገደለው ገዳዩስ ማን ነው አጣራቸው ወይ? የግለሰብ የተጠረጠሩ የተያዙ አሉ። በደረቅ ወንጀል ያመለጠ ከአካባቢ እየሸሸ አለ። በቂም ከሱ ጋራ እጅግ በጣም ቤተሰቡም የሚያውቅ አካባቢውም የሚያውቅ እጅግ በጣም ሲፈላለጉ የነበሩ ሰዎች አካባቢውን ለቆ ያመለጡም አሉ። ተመሳሳይ ብሄር ያለ ይሄ ነው አጠቃላይ ያለ ግን ይሄ አንድ ሰው ያሉት፣ እኔም እዛ አካባቢ ካገኘሁት መረጃ ለመግለጥ ከቡልቡሎ በብስክሌት ወደ ሊሙ ሲሄድ አንድ ሰው ተገኝቶ መገደሉን ሰምቻለሁ። እንግዲህ እዚው አካባቢ ይሄ መረጃ አለኝ የሚሉ ሰው ናቸው። ስማቸውን መጥቀስ አልፈለጉም። ለምሳሌ እውነትህን ነው ከዚህ በፊት እሱም አንድ ሌላ ወንጀል ነው ይሄ የሞተው ደግሞ የጎማ ወረዳ ሞተር አሽከርካሪ ከአስራ አምስት ቀን በፊት ነው የሞተ። ይሄ ደግሞ በብሄር የምታየው ከሆነ ኦሮሞ ቀደም ሲል ተገሏል ያሉኝ ግለሰብ እሱ ከአማራ ብሄር ያለ ነው ሚመስለኝ። ይሄ ምንድን ነው ግለሰቦች የሚፈጠሩት ጠብና ጢም በቀል ለምንድን ነው ወደ ብሄርና ብሄረሰብ መውሰድ ይፈልጋል? አቶ አብዱልከሪም የጅማ ዞን አስተዳደር እግዚአብሔር ይስጥልኝ ባድማጮች ስም አመሰግናለሁ። አመሰግናለሁ። አዲስ አመሰግናለሁ አዲሱንና በዘገባው ውስጥ የተሳተፉትን ሁሉ እናመሰግናለን። ከስቱዲዮ ወደ ተከታዩ ዘገባ እናልፋለን። የመጽሔት ርዕስ ነው። በደቡብ ምዕራብ ኦሮሚያ ጅማ ዞን ውስጥ ባለችው ሊሙ አካባቢ በቅርቡ ግጭት ተፈጥሮ እንደነበረ የተቀናበረ ዘገባ ነው ያደመጣችሁት። ከስድስት በላይ በሆኑ ፓርቲዎችና እንቅስቃሴዎች ውህደት የተቋቋመው ሀገር አቀፍ ፓርቲ መስራች ጉባኤውን ዛሬ ጀምሯል። መጠሪያ ስሙንም በሙሉ ድምፅ ማጽደቁን ሪፖርተራችን መለስካቸው አማሀ ከአዲስ አበባ ዘግቧል። ፓርቲው ፌዴራላዊ የመንግሥት አወቃቀርና ፕሬዚደንታዊ የአስተዳደር ስርዓትን እንደሚያራምድ በረቂቅ የፖለቲካ መርሃ ግብሩ ላይ ገልጿል። መለስካቸው፣ መስራች ጉባኤው ዛሬ ስብሰባ ማዕከል እየተባለ በሚጠራው አዳራሽ ሲጀመር እንደተገለጸው ፓርቲውን እውን ለማድረግ አያሌ ተግባራት ተከናውነዋል። የጉባኤ አዘጋጅ ኮሚቴውን የሥራ ክንውን ዘገባ በንባብ ያሰሙት የቀድሞ ሰማያዊ ፓርቲ ሊቀመንበር አቶ ይሸዋስ አሰፋ እንዳሉትም ወራት የፈጀ ዝግጅትና ስራ ነበር የተከናወነው። የፓርቲው መስራች ጉባኤ በዛሬው ውለው በፓርቲው ፕሮግራም፣ ርዕዮተ ዓለምና የፖሊሲ አቅጣጫዎች ላይ እንደተወያየና ከውሳኔ እንደደረሰም ታውቋል። በፓርቲው ደንብ፣ መዋቅር፣ ስያሜና አርማ ላይም ከስምምነት ደርሷል። የጉባኤው አዘጋጅ ግብረ ኃይል የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለቪኦኤ እንደገለጹት በሙሉ ድምፅ የጸደቀው የአዲሱ አገር አቀፍ ፓርቲ ስም የኢትዮጵያ ዜጎች ለማኅበራዊ ፍትሕ የሚል ነው። የአዲሱ ፓርቲ የኢትዮጵያ ዜጎች ለማኅበራዊ ፍትሕ የፖለቲካ መርሃ ግብር ረቂቅ እንደሚያመለክተው በወሳኝ መልኩ ያልተማከለ አስተዳደር ማለትም ፌዴራላዊ ሥርዓትን መከተልን ምርጫው ያደረገ ነው ይላል። ከፍተኛው የመንግሥት ኃላፊነትም በሕዝብ ቀጥታ ምርጫ የሚመረጥ ፕሬዝዳንታዊ ሥርዓት እንዲሆን አበክሮ ይሠራል ይላል ይኸው ፕሮግራም። ጉባኤውን በንግግር የከፈቱትና በኢትዮጵያ የዜግነት ሕግ መሠረት የመምረጥም ሆነ የመመረጥ መብት እንደሌላቸው የገለጹት አቶ አንዳርጋቸው ጽጌ ይህን የፓርቲውን ፕሮግራም በሚከተለው መልክ አቅርበውታል። በአገር ውስጥና በመላው ዓለም የሚገኙ ኢትዮጵያውያን የዛሬውን ጉባኤ ውጤት በጉጉት እየጠበቁ ነው። አዲሱ ፓርቲ በእውንም የገበሬው፣ የላባደሩ፣ የመምሩ፣ የሰራዊቱ፣ የመንግሥት ሠራተኛው፣ ጥሮ ግሮ ሀብት የሚያፈረው ባለሀብት የምሁሩ፣ የባለሙያው፣ የወጣቱ፣ የሴቶች፣ የአካል ጉዳተኞች በየውጭ ሀገሩ ስራ ፍለጋ ከሀገር ተገፍተው የተሰደዱ፣ በሌላም ምክንያት የተሰደዱ ወገኖቻችን ፓርቲ መብትና ጥቅም አስከባሪ የሚያደርገው የፓርቲ ፕሮግራምና አደራጀት እንዳለው አውቃለሁ። ለእምነቶች፣ ለቋንቋዎች፣ ለባህሎች መከበር እና መበልጸግ የቆመ ፓርቲ እንደሆነ አውቃለሁ። በማህበራዊ ፍትህ በተቃኘው ፕሮግራሙና አሳታፊ ዲሞክራሲን የህልውናውን መሰረት ባደረገው ድርጅታዊ ቁመናው አማካኝነት የሀገርንና የህዝብን የነጻነት የዲሞክራሲ የፍትህ፣ የሰላምና የብልጽግና ጥማት ማርካት የሚያስችል ታሪካዊ ስራ ሊሰራ እንደሚችል እምነቴ ነው። አቶ አንዳርጋቸው ጽጌ በዚህ ንግግራቸው የትግል ልምዳቸውን መሰረት በማድረግ ለጉባኤተኞች ይጠቅማል ያሉትን ተመክሮ አካፍለዋል። በተለይም የመሪዎች አርያነት የተላበሰን አመራር መስጠትና የመርህ አንድነት ጽናትን አበክረው አስገንዝበዋል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ የተሰኘውን ይህን አዲስ አገር አቀፍ ፓርቲ የመሰረቱት የመላው ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የአዲስ ትውልድ ፓርቲ፣ አርበኞች ግንቦት ሰባት ንቅናቄ፣ የጋምቤላ ክልላዊ ንቅናቄና የቀድሞው የአንድነት ለዲሞክራሲና ፍትህ ፓርቲ አመራር አባላት ናቸው። ፓርቲው በነገ መርሃ ግብሩ የአመራር አባላቱን እንደሚመርጥ ይጠበቃል። የጉባኤው አባላት ከመላ ሀገሪቱ ከሦስት መቶ አስር በላይ ወረዳዎች የመጡ ተወካዮች እንደሆኑም ታውቋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታዩ ዘገባ ወደ ሱዳን የሚወስደን ይሆናል። ሶሎሞን አባት አሰናድቶታል። በዓለም ዙሪያ ላሉ ሙስሊም ማኅበረሰቦች ሁሉ ቅዱሱ ወር ራማዳን ተጀምሯል። ሱዳን ውስጥ ግን ተቃዋሚዎች ለአንድ ወር ያህል ከተቀመጡበት ሰልፍ መሰል የአደባባይ ውሎ አዳራቸው ፍንክች አላሉም። ዋና ከተማይቱ ኻርቱም፣ አሁንም ወታደሮቹ ሥልጣኑን ፈጥነው ለሲቪሎች እንዲያስረክቡ ቁጭ ብለው መጠየቃቸውን ቀጥለዋል። የፕሬዝደንት አልበሽርን ስንብት ለታዘበችው ኻርቱም የአንድ ወር ክብረ በዓል ያህል እየታየ መሆኑን እዚያው ያለው ሪፖርተራችን ጄሰን ፓቲንክን ዘግበዋል። ተቃዋሚዎቹም እዚያው እንደ ተቀመጡ ወር ሞላቸው። ይህንንም ያከብሩታል። ደግሞም ሌላ ክብረ በዓል ተጨመረላቸው፣ ራማዳን ጾሙ። የበጋው ቃጠሎና ሙቀት ኻርቱማውያኑን አልበገራቸውም። አዲሶቹ ገዢዎች የወታደራዊው ደርግ መሪዎች ስልጣን እስኪያስረክቡ ንቅንቅ አንልም ብለዋል ተቃዋሚዎቹ። ቢጠማንም፣ ቢርበንም፣ ብንደክምም ግባችን ላይ አልመናል፣ እዚያ እንደርሳለን። እነዚህ ሁሉ አያደክሙንም፣ እንዲያውም ይበልጥ ያጠናክሩናል እንጂ ያለምንበት እንድንደርስ ይገፉናል። ሲቪል መንግሥት፣ ዲሞክራሲያዊ አስተዳደር፣ የሁሉንም ዜጎቿን መብቶች እኩል የምታከብር አገር። ኻሊድ ሸሪፍ ኢብራሂም ተማሪ ነው። ሁለት ሺህ ለሚሆኑት ተቃዋሚዎች የማፍጠሪያ ምግብ ለማድረስ በጎ ፈቃደኞች ሲዘጋጁ ይውላሉ። የቀድሞው ፕሬዚደንት አልበሽር ለሰላሳ ዓመታት በዘለቀ ሙስና፣ የጭካኔ አድራጎቶችና መሠረታዊ ነጻነቶችን በማፈንና በመንፈግ ሲከሰሱ ሲወቀሱና ሲወገዙ የኖሩ ሰው ናቸው። የአሁኑን የሱዳን አብዮት ያቀጣጠሉትና እየመሩትም ያሉት ወጣቶች ቢሆኑም፣ ሌላው ኅብረተሰብ ግን እነዚህን የራማዳን ቀናት ለእነርሱ ያለውን ድጋፉን ለመግለጽ እየተጠቀመባቸው ነው። አብደል ሻፈር አሕመድ ኢብራሂም አንዱ ናቸው። የሀገራችንን ሁኔታ ለመለወጥ ነጻነት እንፈልጋለን። ብዙ ነገር ከብዶናል። ነጻነት እንፈልጋለን። አለቀ። ለተቃዋሚዎቹ የማፍጠሪያ ምግብ ይዛ ጀንበር ስትጠልቅ አደባባይ የተገኘችው በጎ ፈቃደኛዋ ኻልዳ ካሚል አቡበከር በረመዳኑ ማብቂያ ሱዳን ሲቪል መንግስት ይኖራታል ብላ ታምናለች። ይህ ቁጭ ብሎ ተቃውሞን መግለጽ አንዳች ትልቅ ውጤት ያመጣል ብዬ ተስፋ አድርጋለሁ። ይህ ደግሞ ለሱዳን ብቻ ሳይሆን ለመላው ዓለም ጥቅም አለው ብዬ አስባለ። የወጣቶቹ ጥያቄዎች መልስ ከተሰጣቸው ሱዳን ወደ ስልጣኔ ወደ ደህንነት ትሄዳለች፣ ወደፊት ትጓዛለች። ወጣቶቹ እንግዲህ አፈጠሩ ደግሞ ለነገ ከውሃውም ከምግቡም ኃይል ሰነቁ። እንግዲህ ደግሞ እንደ ገና ረመዳንን ወደ ማክበር እንደ ገናም ወደ አብዮታቸው ይመለሳሉ። የሱዳን ተቃዋሚዎች ዛሬ አተኩረው እየጠየቁ ያሉት የፖለቲካ ለውጦችንና የሲቪል አስተዳደርን ነው። በሌላ በኩል ደግሞ ለተራዘሙ ዓመታት በእጥረቶችና በማዕቀቦች ተጠፍሮ ሲማቅቅ የኖረው የሀገሪቱ ምጣኔ ሀብት ከአልበሽር ከመንበረ ሥልጣኑ መወገድ ጋር ተመልሶ ይሟሟ ቃል ያንሰራራል የሚል ተስፋ በብዙ ነጋዴዎች ዘንድ አሳድሯል። የቀጠለውን የሱዳን አብዮት ያነሳሳውና ያቀጣጠለው በምግብና በነዳጅ ላይ ያሻቀበው ዋጋና ሰባ ከመቶ የደረሰው የገንዘቡ ግሽበት ነው። ሱዳናውያን እንደምንለው አሁን ቀን ወጣለን። የተሻለ ቀን መጥቷል። አሁን ማንም ሳይገዳደረን መስራት እንችላለን። የጌጣጌጥ ነጋዴው ሐሚድ አህመድና ሌሎችም እንደሚሉት ከአልበሽር መወገድ በፊት የዛሬ ወርና ከዚያ ቀደም ሲል የነበረው ጊዜ በምጣኔ ሀብት ችግሮች የተጠፈሩበት የምስጢር ፖሊስ በሚያደርስባቸው አፈናና ወከባ የተሸማቀቁ የነበሩበት ጊዜ አልፏል። ወርቅ ነጋዴው ሐሰን መሐመድ ይህንን ክስ እንደሚጋራ ኻርቱም ላለው ባልደረባዬ ሩድ ኤልደንመንድ ነግሮታል። ከአብዮቱ በፊት ገንዘብ ጠፍቶ ነበር። የመናገር ነጻነት ጠፍቶ ነበር። መብቶቻችንን ተነጥቀን ነበር። ፖለቲካ መናገር እንፈራ ነበር። የበሽር ዘወር ማለትና ዛሬም ለሲቪል አስተዳደር አደባባይ እየዋለ የሚያድረው ሕዝባዊ ግፊት በነ ሐሚድ አህመድ አይነቶቹ ነጋዴዎች ውስጥ ብርቱ ተስፋን አኑሯል። አሁን ዋጋው ረገብ ብሏል። ከአብዮቱ በኋላ ደግሞ ገበያው በጣም እየተሻሻለ እንደሚሄድ አስባለሁ። የሱዳኑ አብዮት ትሩፋት ከመካከለኛው ምስራቅ ሀገሮች የሚጎርፍላት በቢሊዮኖች የሚቆጠር ዶላር እርዳታና አለም ዓለም አቀፍ ብድርም እንድታገኝ መንገድ የሚጠርግላት በዩናይትድ ስቴትስ ከተጣለባት የሽብር ደጋፊ ሀገሮች መዝገብ ስሟ መፋቁ ገና አንድ ሁለቱ ናቸው። አልበሽር ከተወገዱ ወዲህ ባለው የአንድ ወር ጊዜ ውስጥ የሱዳን ፓውንድ የዶላር ምንዛሪ በጥቁር ገበያ ላይ እንኳ ጉልበት አግኝቶ አቅሙ ከቀድሞው እጥፍ ያህል ሆኗል። ከምሽቱ ሦስት ሰዓት ከአርባ ሦስት ደቂቃ ሆነ አሁን አዲስ አበባ ላይ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ቴክኒሻኑ ካርል ስተርሊንግ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ነች። ዋና አዘጋጅ ትዝታ ብላቸው፣ እያስተናገድናችሁ ያለ ነው ሰሎሞን አባተና ቆንጂት ታየ ነን። ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል በወገኖቻችን ላይ አፈናና የሰብአዊ መብቶች ረገጣ እየተፈጸመ ነው ሲሉ በሰሜን አሜሪካና በሌሎች ሀገሮች የሚኖሩ ኢትዮጵያውያን ሁለት ድርጅቶች የክልሉን አስተዳደር ወንጅለዋል። የአረና መድረክ ድጋፍ አስተባባሪ ኮሚቴና የትግራይ ዲሞክራሲያዊ ትብብር አባላት ናቸው። ሰሞኑን ለጠቅላይ ሚኒስትር አብይ አህመድ በጻፉት ደብዳቤ በሌሎች የሀገሪቱ ክልሎች የሚኖረው ሕዝባችን የመደራጀት፣ የመናገር፣ ሰላማዊ ሰልፍ የማድረግ፣ መሪዎቹን የመተቸትና የማውረድ ነጻነት ሲያገኝና የለውጡ ፍሬ ተጠቃሚ ሲሆን ብናይም ትግራይ ክልል ውስጥ ግን ህዝቡ ከለውጡ በፊት ከነበረው ለባሰ ሰቆቃና አፈና ተዳርጓል። ህዝቡ አቤት የሚልበት የፍትህ ቦታና ባለቤትም አጥተዋል ሲሉ ከሰዋል። ለጠቅላይ ሚኒስትሩ ጽሕፈት ቤት ድረስ ያሉትንና ቅጂውን ለአሜሪካ ድምጽ የላኩትን ይህንን ደብዳቤ መነሻ በማድረግ አሉላ ከበደ የድርጅቶቹን ሁለት አባላት አነጋግሯል። ራሳቸውን አስተዋውቀው ይጀምራል። በላይ ገሰሰ እባላለሁ በዲያስፖራ የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የድጋፍ ኮሚቴ አባል ነኝ። አመሰግናለሁ። አቶ አሉላ፣ እኔ ግርማ የገዛኝ ይባላለሁ። ትግራይ ዲሞክራሲያዊ ትብብር ነው የምወክለው። አመሰግናለሁ። በዳያስፖራ የአርና መድረክ ድጋፍ አስተባባሪ ኮሚቴና የትግራይ ዲሞክራሲያዊ ትብብር አባላት ይድረስ ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚል ወጣችሁት። በዚህ መግለጫችሁ ትግራይ ባለቤት ያጣች ያፈና የስርና የጨለማ ደሴት ሆናለች ይላል። አቶ በላይ እርሶን ላስቀድም፣ ትግራይ ባለቤት ያጣች የአፈና የስርና የጨለማ ደሴት ሆናለች ለማለት ያበቃችሁ መንስኤ ምንድን ነው? የዚህ ደብዳቤያችሁ ሳላማ ለዚህ ደብዳቤ መነሻችን በአሁን ጊዜ በትግራይ ሕዝብ ላይ እየደረሰ ያለው ወከባ፣ እስርና አፈና ከመቼው በላይ እንዲያውም ለውጡ ከመጀመሩ በፊት ከነበረው አሁን እየተባባሰ መሄዱን አንዱ ስላሳሰበን እሱን ለማውገዝ እና ሁለተኛ ደግሞ በኢትዮጵያ ውስጥ ያው አንድ ዓመቱን ያስቆጠረው የለውጥ እንቅስቃሴ ወይም የለውጥ ጉዞ አለ። ግን በአሁኑ ጊዜ ለውጡን ወደኋላ ሊቀለብሱ የሚያስችሉ እንቅስቃሴዎች እና የተለያዩ ችግሮች በአጠቃላይ ለውጡ ታጭቦ ጥቃ እንዳይሆን እንዳይቀለበስና ሀገሪቷ ወደ ባሰ መበታተን መናቆርና ወደ ባሰ ችግር እንዳትገባ ይህም ያሳስበናል። በህዝባችን ደህንነትና በሀገራችን አንድነት ዙሪያ ያለው አስጊ ሁኔታዎች ስለሚያሳስቡን እነዚህ ነገሮች ስንታገልበት የነበረ ነውና ለሚመለከታቸው አካላት መጻፍ አለብን ብለን በተለይም ለዶክተር አብይ አህመድ ኢትዮጵያ ጠቅላይ ሚኒስትር አድሬስ አድርገን የጻፍ ነው። መልካም አቶ ግርማዬ፣ ለእርስዎ ድሉል ውስጥ በመግለጫው የተጀመረው የለውጥ ወጋገን የሁላችንም ድምር የትግል ውጤት ስለሆነ ስትሉት እንደረደራላችሁ የኢትዮጵያ ሀገራችን ትንሣኤ እውን ሊሆን ይችላል የሚል ብሩህ ተስፋ አሳድሮብን ነበርም ይላል መግለጫችሁ። ለብዙዎቻችን እንቆቅልሽ አሳዛኝና ተስፋ አስቆራጭ ሆኖብን ግን ይገኛል ይላል አቶ ግርማይ። ምንድን ነው ለዚህ ተስፋ መቁረጥ ያደረሳችሁ? ከመሀል አገር የተባረሩት ትሏቸዋላችሁ የህወሓት መሪዎች ህዝቡን የቁጭታቸው መወጣጫ በማድረግ ሆን ብለው የለውጡ አጋርና ተጠቃሚ እንዳይሆንም አድርገውታል፣ የሚል አንድምታ ያለው ሀሳብ አክላቸዋል። እስኪ ባጭሩ ያስረዱኝ። ምንድን ነው መሰረታችሁ ለዚህ አቶ አሉላ? በመጀመሪያ ደረጃ አንድ ህዝብ፣ አንድ ህብረተሰብ መንግስት ሲያቋቁም ያ መንግስት ባለው ህገ መንግስት፣ በህግ ስርዓት እንዲገዛ ነው መንግስት የሚቋቋመው። የመንግስት ዋናው አላማ ደግሞ የህብረተሰቡን ህልውና፣ ሰላም እና እድገት ለመቀየስ እና ያንን ለማንቀሳቀስ ነው። እንትን አንድን ህብረተሰብ ውስጥ እንትን የሚያደርገው አሁን ባለንበት ሁኔታ ግን በትግራይ ውስጥ የምናየው ሁኔታ ምናልባት ከትግራይም ሰፋ ብለን ወደ አሁን በተለይ መግለጫው እንትን ስላነሳን ነው እንጂ በአጠቃላይ በኢትዮጵያ ያለው ሁኔታም እንትን መዳሰስ ይቻላል። ለምሳሌ የራሳቸው ህገ መንግስት አልተከበረም ብለው አንድ ጊዜ መቀሌ ውስጥ ሰላማዊ ሰልፍ ተደርጎ ነበረ። ህገ መንግስት አልተከበረም ስትል አንተስ ህገ መንግስቱን አክብርሃል ወይ የሚል ጥያቄ መነሳት ያለበት ጉዳይ ነው። ህገ መንግስት በአንዱ አካባቢ መከበር፣ በሌላው አካባቢ መጣስ የለበትም። በአሁኑ ሰዓት የአዘና አባላት ትግራይ ውስጥ ሰው ይገኛሉ። ኢትዮጵያ ውስጥ ዳግማይ ተሐድሶ ጥልቅ ተሐድሶ በሚለው እንትን ተደረገና ያ ሁሉ ምንም ሳናይበትን አለፈ። መጨረሻ ላይ ዶክተር አብይ ጠቅላይ ሚኒስተርነት ተመረጡ። አንዳንድ ቃል የገቧቸውን ነገሮች የፖለቲካ እስረኞች እና ጋዜጠኞች ተፈቱ። ይህንን አይነት ሁኔታ በሌላው በመሀል ኢትዮጵያ በአዲስ አበባ አካባቢ ቢያንስ እየተደረገ ባለበት ጊዜ ትግራይ ውስጥ የፖለቲካ እስረኞች እስከ ዛሬ ድረስ አልተፈቱም። አልተፈቱም ብቻ ሳይሆን አሁንም እየታሰሩ ነው ያሉት። አሁን በቅርብ ጊዜ የታሰሩ ወጣቶች አሉ የገበሬውን መሬት ወደ ከተማ በማስገባት ሊዝ በሚደረገው ሁኔታ ላይ ገበሬው ተበድለዋል ብለው የጮሁ ሰዎች ዛሬ እስር ቤት ነው ያሉት። ዶክተር ደብረጽዮን የትግራይ ምክትል ፕሬዚደንት ሲል ግን ባለፈው ለጋዜጠኞች በሰጡት መግለጫ አገባብ ያለው ጥያቄ ነው ብለው ነበረ። አገባብ ያለው ጥያቄ ከሆነ እነሱ ከማየታቸው በፊት አይተው ገበሬው ተጠቃሚ ያልሆነም እየተጎዳ ነው ብለው የቆሙ ሰዎች ናቸው ዛሬ እስር ቤት ውስጥ ያሉት እና ሕግ ተጻፈ የምንለው ባለቤት አጣ የምንለው የሕግ የበላይነት የሌለበት በመሆኑ ነው ለማለት ነው በአጭሩ ሳስቀምጠው። መልካም። አቶ በላይ ወደ እርስዎ ልምጣ። ብዙ ነጥቦችን ነው ዘርዝራችሁ በጽሁፋችሁ የምታነሱት፣ ተፈጽመዋል ያላችኋቸውንም እንዲሆን የምትፈልጉትንም ጭምር የለውጡን ጅማሬ የተቀላቀሉ በማስመሰል ይልቁንም የሚቃረን እንቅስቃሴ እያደረጉ ነው ያላችኋቸውን የህወሓት መሪዎች በነሱ ላይ የተነጣጠረውን የህዝብ ተቃውሞ ትላላችሁ። ይህ በነሱ ላይ የተነጣጠረ የህዝብ ተቃውሞ የሚለው ጠቅላይ ሚኒስትር አብይ አህመድና አስተዳደራቸው ወደ ስልጣን ከመምጣታቸው በፊት የነበረውን ይመስለኛል። አቅጣጫውን በመቀየር የትግራይን ህዝብ ለማጥፋት የሚደረግ ትግል አስመስለው በማቅረብ የተለየ ጠባይ አለው እያላችሁ ነው። ህዝቡንም ለተቃውሞ እንዲነሳ አድርገዋል፣ ገፋፍተዋል እያላችሁ ነው አቶ በላይ። አዎ ምንድን ነው አሁን በትግራይ እየሆነ ያለው? ከለውጡ በኋላ በተለይ የህወሀት መሪዎች እና ሌሎች ከነሱ ተከታዮች በሙሉ በኃላፊነት፣ በዝርፊያ፣ በተለያየ መንገድ የሚጠየቁ ሰዎች ተሰባስበው በተለያየ መንገድ አምልጠው ወይም ራሳቸው ሂደው ትግራይ ውስጥ ነው የተሰገሰቡ። አስር መሪዎቹ እነ ዶክተር ደብረጽዮን ምናምን ብቻ አይደለም ከእሱ ጋር ተኮልኩለው የሄዱ ብዙዎች አሉ። አሁን በትግራይ ውስጥ እያደረጉ ያለው ምንድን ነው? የመጨረሻ ምሽጋቸው አድርገው ነው የወሰዱ። ምክንያቱም ከመሀል ሀገር ተባረን ተባረው እዛ በትግራይ ውስጥ ያንን ምሽግ ወይም ደግሞ ህዝቡ የነሱን ከለላ መሆን ካቆመ ከዛ ወዲያ የላቸው ምሽግ የላቸውም። ያውቃሉ እነሱ። ስለዚህ አሁን ምንድን ነው እያደረጉ ያሉት ህዝቡ እንደተለመደው የሚያታልሉበት ብሶቱን ወደ ሌላ የራሱን ውስጥ በትግራይ ውስጥ ያለው ችግር በራሱ ላይ ያለውን እንዳያይ የውጭ ችግር መጣበት ያንተ ችግር የውጭ ችግር ነው እያሉ ህዝቡ በራሱ በትግራይ ውስጥ ያለው በውስጥ ያለውን ችግር እንዳያይ ወደ ውጭ እንዲመለከት ነው ያደረጉ። በተለይ ዶክተር አብይ የሚመራውን ስልጣን ከመጣ በኋላ ምንድን እየፈጠሩ እገሌ ጠላት መጣብህ። ይሄ የተለመደ ነው። ላለፉት ሰላሳ አርባ አመት ለትግራይ አሸብሮ፣ አስፈራርቶ፣ አደንቁሮ እና አደንዝዞ ለመግዛት ያልተደረገ ያልተፈነቀለ ድንጋይ የለም። በዛ በሰሜን ሻዕብያ መጣብህ፣ እኛ ከሌለን መሀል አገር ኦነግ መጣብህ፣ ሌላ መጣብህ ያሉ ህዝቡ ሁሉ ጊዜ የወንዝ የእጅብ ይብላኝ ብሎ እንዲወስንና የነሱ የስልጣን ከለላ ሆኖ እንዲኖር ነው እየፈለጉ ያሉ። ስለዚህ ምን ማድረግ አለባቸው ያኔ ለውጡ ሲመጣ በትግራይ ህዝብ እንደመጣ አብዬ የትግራይ ህዝብ ጠላት እንደሆነ እየተካሄደ ያለው ለውጥ በትግራይ ህዝብ ላይ ያነጣጠረ እንደሆነ ብለው ነው ነጋ ጠባ እያነሳሱት ያሉት። ግን እንደ እሱ አይደለም። እኔ እርግጥ በአንዳንድ የተወሰኑ ሁኔታዎች ከህወሀት መሪዎች ጋር ደምሮ ህዝቡም አብሮ የሚጠላ የሚመስል አንዳንድ ፕሮፓጋንዳዎች ሊኖሩ ይችላሉ በውሱን ጽንፎኞች። ግን አጠቃላይ የኢትዮጵያ ህዝብ ግን በጋራ ሆኖ ከአፋኙ ስርዓት ለመላቀቅ ያደረገው ትግል ነው እንጂ በተለየ የትግራይ ህዝብን ለማጥፋት የተደረገ ትግል አይደለም ብለን ነው የምናምነው። እነሱ ግን በትግራይ ህዝብ ያንጃበበ ችግር አድርገው ነው ይወሰዱ ያሉ። መልካም ተከታይ ጥያቄ ላንሳ። አቶ በላይ በአጭሩ ይመልሱና ወደ አቶ ግርማ ይሄዳለሁ። ዘውግን መሰረት ያደረጉ ግጭቶች እየተባባሱ የመጡበት ጊዜ ነው። እኛና እነርሱ በሚል በተለያዩ አካባቢዎች የሚታዩ ድንገቶች፣ የሚታዩ ግጭቶች አንድን ማህበረሰብ ከሌላው ለይቶ ለማጥቃት የታለመ የሚመስል አንድምታ በመስጠታቸው ሰዎች በጅምላ አደጋ ይደርስብናል በሚል በምላሹ ተመሳሳይ ጥቃት የማድረስ ዝንባሌ በአገሪቱ በተለያዩ አካባቢዎች የታዩ ሁኔታዎችን ነው እየጠቀስኩ ያለሁት። እንዲህ ያለው አደገኛና ምናልባትም ሊወጡበት የማይቻል ፈተና ውስጥ እንዳይገባ ምን መደረግ አለበት ትላላችሁ? በምታነሷቸውም ሀሳቦች ህብረተሰቡም፣ ዜጎች እያንዳንዳቸው በሚያደርጉት ውስጥ ምን መሆን አለበት ነው የምትሉት? አቶ በላይ በመጀመሪያ በትግራይ ደረጃ እንቆቅልሽ የሆነብን ምንድን ነው? ትግራይ በሌላ ውጭ ሀገር ልክ በኤሽያ ያለች የሰሜን ኮሪያ አይነት ሀገር ተደርጋ ነው አሁን እየታየች ያለች። በመሀል አገር ያለው ሰውም ያ ሁሉ ተባብረን የለውጥ ውጋገን እንዲመጣም የሁላችን ድምር ውጤት ነበረ። አሁን ግን ቲፒኤልኤፍ ተባረው ወደ ትግራይ መሄዱ ያ ትግሉ የመጨረሻ ያበቃ መስሎ ነው የመዝናናት ጉዳይ ይታያል በኢትዮጵያ ደረጃ። ስለዚህ የትግራይ ሕዝብም እንደ ማንኛውም ከማንም ኮርነር ኢትዮጵያ ተባረው የሄዱ የድርብ ድርብርብ ጭቆና ሰለባ ነው እየሆነ ያለው። ስለዚህ አንደኛ የትግራይ ህዝብም፣ ወይም ደግሞ ሌሎቹ አግላይ ሳይሆን ሁሉንም ኢንክሉሲቭ የሆነ አጠቃላይ ሀገሪቷን ነፃ ሊያወጣ የሚችል የትግል ማዕቀፍ መኖር አለበት ብለን ነው የምናምነው። ምክንያቱም አንድን ህዝብን አግልሎ ወይም ደግሞ የተወሰነ አካባቢን ትቶ የሚካሄደው ትግል የትም አይደርስ። ይሄ አንዱ ነው የምንለው። ሁለተኛ በትግራይ ያለው ችግር ሌላ ከሌላ የመጣ ሳይሆን ራሱ ህወሓት አቤታዊ ዲሞክራሲ የፈጠረው ችግር ነው። ስለዚህ የትግራይ ህዝብ ሌላ መጣብህ እየተባለ እየተሸበረ እየፈራ ከሚኖር ይልቅ በራሱ በወለሉ ያለው እሾሁ ነው መጀመሪያ መንቀል ያለበት። ችግሩም በትግራይ ነው ያለው፣ መፍትሄውም በትግራይ ህዝብ ነው ያለው። አንዱ እሱ ነው። ሌላ በሀገር ደረጃ መፍትሄ ይሆናል ብለን የምናስበው አንደኛ የተጀመረውን ትግል ጫፉ ሳይደርስ ተኮላሽቶ እንዳይቀር እና ያ የተከፈለውን መስዋዕትነት ደመ ከልቡ ሆኖ እንዳይቀር ትግሉም ታጥቦ ጭቃ ሆኖ እንዳይቀር ተባብረን የጀመርነውን ትግል እንደገና ተነጣጥለን ከእጃችን እንዳያመልጥ ትግሉን ዳሩ እንዲደርስ አስበን እንደገና ትንሽ ወጣ ካልንበት ቆም ብለን አስበን ተባብረን ትግሉን እንዲቀጥል ማድረግ ነው። ዶክተር አብይ እንዲታገልልን ወይም ደግሞ ሌላ የበላይ አካል ወይም ኢህአዴግ ይታገልልናል ብለን መጠበቅ የለብንም። የትግሉም ባለቤት፣ የድሉም ባለቤት፣ የለውጡም ባለቤት ህዝቡ ራሱ ነው። መልካም አቶ በላይ። የመጨረሻው እድል አቶ ግርማይ ለርሶ ነው። ለቀደሙት ጥያቄዎች በተጨባጭ ምን አይነት ሁኔታዎች አሁን ያሰጋናል ካላችሁት የገደል አፋፍ ይመልሳል በዜጎች ደረጃም በማህበረሰብም ደረጃ በእርስዎ በኩል የሚሉት ካለ ምን መደረግ አለበት? በጣም ጥሩ ጥያቄ ነው። መልሱ ትንሽ ከበድ ቢልም ይሄ አይነት ጥያቄ በአንድና ሁለት ድርጅቶች ወይም በፖለቲካ ድርጅቶች ብቻ የሚመለስ አይደለም። በአጠቃላይ ኢንቴግሪቲ ያላቸው ምሁራንን ኃላፊነት የሚወስዱ ኃላፊነት የሚወስዱ ምሁራንንም አላፈራንም ማለት ሳይሆን አሁን ከኃላፊነት ይልቅ በስሜት የሚጓዙ ምሁራን መድረኩን የተቆጣጠሩበት ሁኔታና እነዚህ ኃላፊነት ሊሰማቸው የሚችል የሚችልና ትክክለኛውን መንገድ ሊመሩን የሚችሉ ምሁራኖቻችን ዳር ይዘው ነገሮችን እየተመለከቱ ያሉበት ሁኔታ ውስጥ ያለን ይመስለኛል። ይሄ የጋራ ጥፋት የሚያስከትል ስለሆነ አገርና ሕዝብን የሚነሳን ጉዳይ ስለሆነ ይሄ ጉዳይ ላይ በአጠቃላይ እንደ ህብረተሰብ ረጋ ብለን ሁኔታዎችን አገናዝበን ለሚመጣው ትውልድ ልናስረክበው የምንችለው ነገር ምንድን ነው ከሚለው አቅጣጫ አይተን ወደ ሰላም፣ ወደ ፍቅር በጋራ ሆነን አጥፊውን በህግ ለመቅጣት ወደሚቻልበት እንደ ህብረተሰብ ግን፣ እንደ ሀገር፣ እንደ ህዝብ በቀጣይነት ለመኖር የሚያስችለንን አቅጣጫ ሊያስይዙን የሚችሉ ምሁራኖቻችን። አገር በቀል ከሆነ ሁኔታ ተነስተው የአገር ሽማግሌዎች ነበሩ። ይሄ የዘመናዊ የፖለቲካ ሳይንስና ምናምን ከመምጣቱ በፊት በአገር ሽማግሌዎች ነበር አገር የሚተዳድረው እና አሁንም ቢሆን ከባህላችን እንነሳ፣ ከማንነታችን እንነሳ ካሉን እሴቶች ተነስተን ይህንን ህዝብ ከማባላትና ይችን አገር ከማፈራረስ እናድናት የሚል ጥሪ ለህብረተሰባችን ለማስተላለፍ ነው የምንፈልገው እና የተወሰኑ ጥምጫንጋቾች ሆስቴጅ ሊያግቱን አይገባም። ይበልጥ ስለ ህብረተሰቡ፣ ስለ ሰላም፣ ስለ ፍቅር የምናስቡ ወገኖች ስለ አገሪቷ ህልውና፣ ስለ ሀገራችን፣ ስለ ራሳችን ህልውና የምናስቡ ወገኖች ይሄ ነገር መሆን የለበትም ብለን አብረን የምንቆሙበት ሁኔታና እነዛን አቁሙ፣ ተው፣ ይሄ ነገር አይጠቅመንም ወደሚለው አቅጣጫ የሚወስደውን አስተሳሰብ ሁላችንም መያዝ አለብን ብዬ ነው ማምነው በዚህ በኩል ነው ስራ መፍጠር የሚቻለው ብዬ ነው ማምነው መልካም ትግራይ ባለቤት ያጣች ያፈና የስርና የጨለማ ደሴት ሆናለች በሚለው መግለጫችሁና ለጠቅላይ ሚኒስትር አብይ አህመድም በላካችሁ ደብዳቤ መነሻነት አቶ ግርማይ ገዛሀኝ የትግራይ ዴሞክራሲያዊ ትብብር አባል አቶ በላይ ገሰሰ በዳያስፖራ የአረና መድረክ ድጋፍ አስተባባሪ ኮሚቴ አባል እነኚህ ትችቶች የቀረቡበት የትግራይ ክልል አስተዳደር እንዲሁም የጠቅላይ ሚኒስትሩን ጽህፈት ቤት እንጠይቃለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናምናለን። እናመሰግናለን አሉላንና እንግዶቹን። ክሱ የሚመለከተውን የትግራይ ክልል አስተዳደርና ደብዳቤው የተጻፈለትን የጠቅላይ ሚኒስትሩን ጽህፈት ቤት ምላሾች በሌላ ዝግጅት ይዘን እንመለሳለን። ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። አብራችሁን ስለ ቆያቸው እያመሰገንን ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በሰላም ደሩ ነገ እንገናኛለን።